The Voice of America. ነገ አርብ በመላው ዓለም በሙስሊሙ ማህበረሰብ ዘንድ የሚከበረው 1441ኛው የኢድ አልአድሃ አረፋ በዓል በኮቪድ-19 ወረርሽኝ ምክንያት በጋራ የማይከበር መሆኑን የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። ህዝበ ሙስሊሙ በዓሉን ሲያከብር አቅመ ደካሞችን እንዲረዳም ጥሪ ቀርቦለታል። ሙክታር ጀማል ዝርዝሩን ይዘዋል። በነገው ዕለት አርብ በመላው ዓለም ሙስሊም ማህበረሰብ ዘንድ የሚከበረው 1441ኛው የኢድ አልአድሃ ወይንም አረፋ በዓልን አስመልክቶ ለእምነት ተከታዮች መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እንኳን ደስ አላችሁ መልእክታቸውን አስተላልፈዋል። ለኢትዮጵያ ሙስሊሞች ሙስሊማት፣ ለወንድሞቻችን፣ ለእህቶቻችን ደም በሀገር ውስጥ ላሉ በውጭ ላሉም። በአጠቃላይ ለዓለማት ሙስሊም ውስጥ እንኳን ለአንድ ሺ አራት መቶ አርባ አንደኛው ኢደል ፊጥር አብሃ በሰላማ አደረሳችሁ ማለት ወዳለሁ። በኮሮና ቫይረስ ወረርሽኝ ምክንያት የዘንድሮው የአረፋ በዓል እንደቀደሙ ዓመታት በጋራ የማይከበር በመሆኑ ወረርሽኙን ለመከላከል ሁሉም ማኅበረሰብ የበኩሉን በመወጣት እንዲተባበር ተጠይቋል። የኢድ አልአድሃ በዓል የእርድ በዓል እና አቅሙ የሚችል ሰው በመፈጸም ለአቅመ ደካሞች ማካፈል እንደሚኖርበት የገለጹት ሙፍቲ ሐጂ ዑመር ኢድሪስ ሙስሊሙ ማኅበረሰብ በበዓሉ ወቅት የተቸገሩትን መርዳትና የታመሙትን በመጠየቅ ሰብአዊ ተግባሮችን እንዲከውን ጥሪ አቅርበዋል። ኢዴላ ብሃ ይባላል። የእርድ በዓል ማለት ነው። እርድ እየታረደ ተስማ ተነብዩላህ ኢብራሂም ተስማኤል ጀምሮ ነብያችንም እንደ ሁለት ሙክት አርደው አንዱ ለራሳቸውና ለቤተሰባቸው፣ አንዱን ለኡመቶቻቸው ተሳቸው ጀምሮ ይህ ዓለም እስከሚጠፋ ለሚፈጠሩና ይሰው ሁለቱም ክቶች አርደዋል። እምና ሰዎች ጎረቤቶቻችንን መፍቀድ ይገባል። ሽማግሎችን ልንፈቅድ ይገባል። ባልቴቶችን ልንፈቅዳቸው ይገባል። ሕመምተኞችን ልንፈቅድ ይገባል። ድሆችን ዛሬ ደግሞ እንደምናየው ተረጁ እየበረከተ ነው። ሥራ የፈታው እየበዛ ነው። ችግርተኛው እየበረከተ ነው። ከዚህ የበለጠ አደጋ እንዳያመጣብን አላህ ብቻ ይጠብቀን እንጂ ልንተዛዘን ይገባል። ያለው ለሌለው መካፈል አለበት። መተዛዘን አለብን። መከባበር አለብን። መመካከር አለብን። አሁን ያለንበት አይነት ወረርሽኝ ሲያጋጥም ራስን መጠበቅና መከላከል በእስልምና እምነት አስገዳጅ በመሆኑ በእምነቱ የተቀመጡት የወረርሽኙ መከላከያ መንገዶችን እና በአስቸኳይ ጊዜ አዋጅ የተዘረዘሩትን ክልከላዎች በመተግበር ህዝበ ሙስሊሙ በዓሉን እንዲያከብር ቀዳሚ ሙፍቲ ሐጅ ዑመር እድሪስ ጥሪ አቅርበዋል። በየቤታችን ነው የምናከብረው። መስጊዶችን ይከፈቱ አልተፈቀደም፣ አዋጅም አልተነሳም። መጨባበጥ፣ መቀራረብ፣ መተቃቀፍ ይሄ የተከለከለበት ጊዜ ስለሆነ በየቤታችን እንድናከብር ነው የምናውቀው። በኮሮና ቫይረስ ወረርሽኝ ምክንያት የጋራ የኢድ ስግደት አለመኖሩን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።